You're with SBS Radio. Find more great stories in your language at sbs.com.au. Waktawi gudaj. Australia Labor Party, Australian Acclow, balam karlu demokrasyawi agratust. አንዱ አንጋፋ ፓርቲ ነው። በዓለም ውስጥ ከመጀመሪያዎቹ የሠራተኛ ፓርቲዎችም በቀዳሚነት የሚገኝ ሲሆን የተመሠረተው የአውስትሬልያ ፌዴሬሽን ከመቆሙ ቀደም ብሎ ከነበረው የሠራተኛ ማኅበር ንቅናቄ ነው። የአውስትሬልያ የሠራተኛ ማኅበር ንቅናቄ ዛሬም ድረስ በፖሊሲና በአመራር ብርቱ ተጽዕኖዎችን ማሳደሩን ቀጥሎ እንዳላል። በ1890ዎቹ የኩዊንስላንድ ሠራተኞች የተከሰተውን የምጣኔ ሀብት ድቀት ተከትሎ ለመብቶቻቸው ዋስ ጠበቃ የሚሆን አንድ የፖለቲካ ፓርቲ ማቆም ግድ መሆኑን አምነው ከውሳኔ ላይ ደረሱ። በ1899 የአውስትሬልያ ሌበር ፓርቲ ኩዊንስላንድ ውስጥ የመጀመሪያውን መንግሥት ለማቆም በቃ ሲልም የአውስትሬሊያ ፌዴሬሽን በ1901 እንደ ተመሠረተ በመጀመሪያው አገር አቀፍ ፓርላማ የምክር ቤት ወንበሮችን አሸነፈ። በ1904 ክሪስ ዋትሰን የመጀመሪያው የሌበር ጠቅላይ ሚኒስትር ሆኑ። በ1910 ምርጫም ፓርቲው የሁለቱንም ምክር ቤቶች ወንበር በማሸነፍ የመጀመሪያው ፓርቲ ለመሆን በቃ። ከሌበር ጠቅላይ ሚኒስትራት ውስጥ ለየት ባለ መልኩ የሚታሰቡት ጎፍ ዊትለም ናቸው። አንድም በእጅጉ ከበሬታን ያስገኘላቸው የለውጥ አጀንዳ ሁለትም ለብዙዎች ለማመን በሚያስቸግር መልኩ በወቅቱ በነበሩት የንግስቲቱ ተወካይ ጠቅላይ እንደራሲ ጆን ከር ከስልጣናቸው እንዲወርዱ ግድ በመሰኘታቸው ዊትለም ኖቬምበር 11 1975 ከመንበረ ጠቅላይ ሚኒስትርነታቸው ተገፍተው የወረዱት በወቅቱ የተቃዋሚ ቡድን መሪ የነበሩት የሊብራል ፓርቲ መሪ ማልከም ፍሬዘር የዊትለምን በጀት በሕግ መወሰኛው ምክር ቤት እንዳይጸድቅ ይሁንታ መንፈጋቸው በአስባብነት ተወስዶ ነው። ጠቅላይ እንደራሴው ዊትለምን ከጠቅላይ ሚኒስትርነት ከልተው የተቃዋሚ ቡድኑን የሊብራል ፓርቲ መሪ ፍሬዘርን በሽግግር ጠቅላይ ሚኒስትርነት ሰየሙ። በቀጣዩ ምርጫም ሌበር በርካታ የምክር ቤት ወንበሮችን አጣ። ከሥልጣናቸው የተከሉት ዊትለም በጠቅላይ እንደራሴው ላይ ያደረባቸውን የመረረ ተቃውሞ ሲያሰሙም ማለፊያ፣ ንግሥቲቱን እግዚአብሔር ይጠብቅ ማለት እንችላለን፣ ስለምን ጠቅላይ እንደራሴውን የሚያድን አንዳችም ነገር አይኖርምና ብለዋል። ከሌበር ጠቅላይ ሚኒስትሮች ለረጅም ጊዜ በስልጣን ላይ የቆዩት የቀድሞው የአውስትሬልያ ሠራተኞች ምክር ቤት ፕሬዝዳንት የነበሩት ቦብ ሆክ ናቸው። ከ1983 እስከ 1991 ለስምንት ዓመታት የጠቅላይ ሚኒስትርነት በትረ ስልጣንን ጨብጠው ቆይቷል። አንዱ መታወቂያቸውና ከአያሌ አውስትራሊያውያን ጋር የሚያመሳስላቸው ነገር ቢኖር በቢራ ጅው አድርጎ ጠጭነታቸው ነው። አቶ ሆክ በወሰዷቸው የለውጥ እርምጃዎች የዶላር ምንዛሪን በማስተካከል ከታላቁ የኢኮኖሚ ድቀት በኋላ በከፍተኛ ደረጃ ያሻቀበን የሥራ አጥነት መጠንን መቆጣጠርን አክሎ የአውስትሬሊያን ምጣኔ ሀብት ስርዓት መቀየር ነው። አንዱ ከሚታወሱባቸው አስፈጋጊ ንግግሮቻቸው ውስጥ አውስትሬሊያ በጀልባ ውድድር የአሜሪካን ዋንጫ ባሸነፈችበት ዕለት የተናገሩት ነው። ይህን እላችኋለሁ። በዛሬው ዕለት ሥራ ላይ አልተገኘህም ብሎ ሠራተኛውን የሚያበር ማንኛውም አለቃ እሱ እርባናቢስ ነው። ለማካካስ በሚቀጥለው ቀን በትንሹ ጨመር አድርጎ መሥራት ነው። ይህ ቀን ይህ ቀን የሁሉም አውስትራሊያውያን አይደለምን? ሁላችንንም በአንድነት አቁሞናልና ድንቅ ዕጹብ ድንቅ ብለዋል፣ ሆክ። ከበጅሮንዳቸው ፖል ኬቲንግ የመረረ የሥልጣን ሽኩቻ ስለገጠማቸው የፓርቲ መሪነትና ጠቅላይ ሚኒስትርነታቸውን ለማጣት ግድ ተሰኝተዋል። በጅሮንድ ፖል ኬቲንግ በወቅቱ ሥልጣን ለመቀናቀን የተነሳሱት ሆክ ከዓመታት በፊት የጊዜ ገደባቸው ሳያበቃ ጠቅላይ ሚኒስትርነቱን አሳልፈው እንደሚሰጧቸው የገቡትን ቃል አላከበሩም በሚል ነው። ሌላው የሥልጣን ሽኩቻ የተከሰተው በሁለት ሺህ ሰባት የሊበራሉን ጠቅላይ ሚኒስትር ጆን ሃዋርድ የያዙትን የምክር ቤት ወንበር እንኳ ሳይቀር አሳጥተው አብላጫ ወንበሮችን አሸንፈው ለጠቅላይ ሚኒስትርነት በበቁት ኬቨን ራድ ዘመን ነው። ራድ ገዝፈው ከሚታወሱባቸው ውርስ አሻራቸው አንዱ በጠቅላይ ሚኒስትርነት ወንበራቸው ላይ ተቀምጠው እምብዛም ሳይቆዩ ሕፃናትን ከቤተሰባቸው በሚለየው የመንግስት ፖሊሲ ሳቢያ ለተሰረቁት ነባር ሕፃናት በአውስትራሊያና አውስትራሊያውያን ስም የጠየቁት ብሔራዊ ይቅርታ ነው። ይቅርታ እንጠይቃለን። በተለይም ከቤተሰቦቻቸው ተነጥለው ለተወሰዱት የአቦርጅናልና ቶረሰር ደሴተኛ ልጆችን፣ ማኅበረሰባቸውንና አገራቸውን እኒህ የተሰረቁ ትውልዶች ዝርያዎቻቸውና ተነጥለው በቀሩት ቤተሰቦች ላይ ለደረሰው ሥቃይ፣ ጉስቁልናና ጉዳት ይቅርታ እንላለን በማለት ሙዚቃ ባነቀው ከልብ በመነጨ ስሜት በመላው አውስትራሊያን ስም በአገሪቱ ፓርላማ ውስጥ ጸጸት የተመላበት ይቅርታ ጠይቋል። አውስትራሊያ ውስጥ የኬቨን ራድን ብሔራዊ የይቅርታ ጥያቄ ንግግር የሰሙ ዛሬም ድረስ የት እንደነበሩና ምን ሲያደርጉ እንደነበር ያስታውሳሉ። አቶ ራድ በብሔራዊ የይቅርታ ቀን እንደሚታወሱት ሁሉ አመራራቸውን በገጠመው እውቅታም ይታሰባሉ። ኬቨን ራድ አቅጣጫቸውን ስተዋል በሚል ሳቢያ ምክትላቸው የነበሩት ጁልያ ጊላርድ ጁን 2010 ሊተኳቸው መነሳታቸውን አስታወቁ። ራድ የሌበር ፓርቲ መሪነትና የጠቅላይ ሚኒስትርነትን መንበረ ሥልጣናቸውን አጡ። ጁልያ ጊላርድ በቦታቸው ተሰየሙ። የመጀመሪያዋ የአውስትሬልያ ምክትል የሴት ጠቅላይ ሚኒስትር እንደነበሩት ሁሉ የመጀመሪያዋ የአውስትሬልያ የሴት ጠቅላይ ሚኒስትር በመሆንም ስማቸውን በታሪክ መዝገብ አሰፈሩ። ጊላርድ በጠቅላይ ሚኒስትርነታቸው ቆይታ ሁሉ ከፓርቲ አባላት፣ ከኬቨን ራድ ደጋፊዎችና ከወቅቱ የተቃዋሚ ቡድን መሪ ቶኒ አበት ከየአቅጣጫው ብርቱ ፖለቲካዊ ጥቃቶች ይደርስባቸው ነበር። ይሁንና በጥንካሬና ከእምነታቸው ፈቅ ባለማለት የሚታወቁት ጊላርድ ቶኒ አበት ላይ የጾታ እኩልነትን የማይቀበሉ የወንድ ትምክተኛ በሚል አሳተው ፓርላማ ውስጥ ያደረጉት ንግግር አውስትራሊያን ተሻግሮ እንግሊዝኛ ተናጋሪ በሆኑ የዓለም አገራት ባሉ ሚሊዮኖች ተደመጠ። በተለይም ከጾታ እኩልነት ተቆርቋሪዎች አድናቆትን አተረፈላቸው። And I rise to oppose the motion moved by the Leader of the Opposition. የተቃዋሚ ቡድን መሪው ይህን እላለሁ እኔ በዚህ ሰው ስለ ጾተኝነትና ጸረ ሴትነት አልነገርም በምንም አይነት መንግስትም እንዲሁ በዚህ ሰው ስለ ጾተኝነትና ጸረ ሴተኝነት አይነገርም፣ ዛሬም ሆነ እስከ ወዲያኛው በማለት ግንፍል ስሜትን በተላበሰ ገራር አንደበት ተናግረዋል። ምንም እንኳ ወራቶች አልፈው በዓመታት ቢተኩም ጠቅላይ ሚኒስትርነታቸውን በጊላርድ ያጡት ራድ ዳግም ሥልጣናቸውን ከጊላርድ ለማስመለስ አልቦዘኑም። ጁሊያ ጊላርድም ሥራቸውን ከመከወን አልተዘናጉም። የዲሞክራሲ ዑደቱ የምርጫ ወቅትን ሲያመለክት ጊላርድ ለማርች 2013 አገር አቀፍ ምርጫ ጠሩ። ሆኖም በአገር አቀፉ ምርጫ ጥሪ ወደ ኋላ ያላሉት ራድ ደጋፊ አባላቶችን አጠናክረው በወርሃ ጁን ጊላርድን ዳግም ተቀናቀኑ። ሳክቶላቸውም ጠቅላይ ሚኒስትርነታቸውን ከጁሊያ ጊላርድ ለማስመለስ ቻሉ። በወቅቱ ለስኬት ካበቋቸው ውስጥ አንዱ ቁልፍ ሚና የነበራቸው ቢል ሾርተን ነበሩ። ሚኒስትር ጁሊያ ጊላርድ እኔ የእኛ ጠቅላይ ሚኒስትር ጁሊያ ጊላርድ ታላቅ አድናቂ ነኝ። ለሦስት ዓመታት በታማኝነት ድጋፌን ቸሬያቸዋለሁ። አስደናቂ ነገሮችን ከውነዋል ብዬም አምናለሁ። ይሁንና የአገራችንና ሌበር ፓርቲ የወደፊት ዕጣ ፈንታ ብርቱ ተግዳሮቶች ገጥሟቸዋል። ስለሆነም በዛሬዋ ምሽት ድጋፌን ለኬቨራድ ሰጥቻለሁ ሲሉ የአቋም ለውጣቸውን አስታወቁ። የ2013ቱ አገር አቀፍ ምርጫ ደርሶ የኬቨራድ መንግሥትም ድል ተነስቶ ለተቃዋሚነት በቃ። ኬቨራድና ጁልያ ጊላርድም ከፖለቲካው ዓለም ተሰናበቱ። ቢል ሾርተንም በኬቨራድ እግር ተተክተው የሌበር ፓርቲ መሪ ሆኑ። በፓርቲ ውስጥ የነበረው የመረረ ፖለቲካዊ ሽኩቻ ተከልቶ እርጋታ ሰፈነ። ሌበር ራሱን ለተቃዋሚነት አዘጋጀ። ሌበር እርጋታንና ኅብረትን አገራዊ ራእይን እነሆኝ ይላል። እኛ ከፍርሃት ይልቅ ተስፋን እንመርጣለን። ከትላንት ይልቅ ነገን እንሻለን። እኛ ለካንሰር ሕሙማን ምርጥ ሊባል የሚችል ድጋፍን እንመርጣለን። ፍትሐዊ ደሞዝንና ማለፊያ ሥራዎችን እንመርጣለን። ሴፍና የሥራ ሥልጠናን እንሻለን እኛ በሕገ መንግሥታችን ውስጥ የነባር ዜጎች ድምፅ ጎልቶ እንዲሰማ እንወዳለን በማለት የወቅቱ ተቃዋሚ ቡድን መሪ በዘንድሮው የሜይ ዐሥራ ስምንቱ ምርጫ የሌበርን መንግሥት ለማቆም ፓርቲያቸው ከስተቱ ተምሮ ስክነትና ራእይን ተላብሶ ስንዱ መሆኑን ገልጠዋል። በሞናሽ ዩኒቨርስቲ ገዲብ የፖለቲካ መምህር የሆኑት ዶክተር ዛሪህ ጋዛሪያን የወቅቱን የሌበር ስክነት ከሊበራል ፓርቲ ቀውስ ጋር በማነጻጸር ሲናገሩ የሌበር ፓርቲ ራሱን የሰከነ የፖለቲካ ኃይል አድርጎ ለማቆም ችሏል። እርግጥ ነው፣ ከሊበራል ፓርቲ ጋር ሲነጻጸር የሌበር ፓርቲ አስገራሚ በሆነ ሁኔታ በአሁኑ ወቅትም ራሱን የሚያቀርበው የረጋ ፓርቲና የረጋ አመራር በሚል ነው። በመጪው አገር አቀፍ ምርጫም አሸናፊ መስሎ ይታያል በማለት ፓርቲውና አመራሩ ላለፉት አምስት ዓመታት ተኩል ውስጣቸው ሁከት ሳይፈጠር ራሳቸውን ለማስከን በመቻላቸው አማራጭ መንግሥት ሆነው ለምርጫ ለመቅረብና አሸንፎም መንግሥት ለማቆም ያላቸውን እድል ማስፋታቸውን ገልጠዋል እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ተል አስ ዋት ዩ ቲንክ ሬት ዚስ ፖድካስት ኦን አይትዩንስ ኢት ሄልፕስ አዘር ፒፕል ቱ ፋይንድ አስ።